እንዴት ነበር የጉባኤው የእስካሁን ሂደት በአጭሩ ንገረን እስኪ? ጉባኤው እንግዲህ ያው በዚህ በብሪታንያ ያው እንደታወቀው በዛሬ ሁለት ነው የተጀመረው። በእርግጥ ትላንትናም ጀምሮ የሶማሌው ፕሬዚደንት ለንደን እንደገቡ የሶማሌ ማህበረሰብ በመሰብሰብ ስብሰባ አድርገው ነበር ትላንት። ያው ዋናው ስብሰባቸው ምንድን ነው የሶማሌ ህብረተሰብ በውጭ የሚኖረው ምን ያስባል፣ ለዛሬውስ ጉባኤ እንዲያው ተጨማሪ ሀሳቦችን ይሰጥ እንደሆነ ብለው ነው ይመስለኛል። ያም ሆነ ይህ በዛሬው እለት አያሌ መንግስታት የተካፈሉበት እንግዲህ ከምስራቅ አፍሪካም የኢትዮጵያው ጠቅላይ ሚኒስትር የዩጋንዳው ሙሴቬኒ እና የኬንያው ኡሁሩ ኬንያታም የተገኙበት ነው ጉባኤው የተጀመረው፣ እንግዲህ የብሪታንያዋ ጠቅላይ ሚኒስትር ቴሬዛ ሜይ በንግግር በመክፈት ነው። በተለያዩ ጉዳዮች ላይ ይነጋገራል ነው የተባለው። የጸጥታ ጉዳይ ቅድሚያ የሚሰጠው ነው። የፖለቲካ የተሐድሶ ለውጥ ያሉትም አለ በመንግስቱ ውስጥ የኢኮኖሚ ወይም የምጣኔ ሀብት ልማት፣ የሰብአዊ መብት አያያዝ፣ መደረግ ስላለበት እርዳታ የሚባሉ የተለያዩ አጀንዳዎች ተይዘዋል። በምን ላይ ተነጋገረ? ምንስ አደረገ? እስካሁን በነበረው ሂደት ዛሬው ጉባኤ ላይ የቀረቡትና ውይይቱ የሚካሄደው በአምስት ነጥቦች ላይ ነው። አንደኛው የደህንነት ጥበቃ ነው። ሁለተኛው ደግሞ የፖለቲካ ማሻሻያ እና አስተዳደርን በተመለከተ ሲሆን ሶስተኛው ደግሞ ያው የሶማሊያን የልማት ግንባታ ነው። በአራተኛ ደረጃ የተያዘለት ደግሞ እንግዲህ የሰብአዊ እርዳታ ስለ እርዳታው የሚሰጠው እና ከዚያም ደግሞ በአምስተኛ ደረጃም የዓለም ማህበረሰብ ወይም ህብረተሰብ ሶማሊያን ለመርዳት የሚያደርገው ትብብር በሚሉት ነገር ላይ ነው። በጠዋቱ ላይ በተደረገው ስብሰባ ላይ የአውሮፓ ህብረት የሶማሊያን ድርቅ ለመቋቋም ከዚህ በፊት ከሰጠው እስከ ሁለት ሺ አስራ አራት እስከ ሁለት ሺ ሀያ ድረስ የሚደርስ ሁለት መቶ ሰማኒያ ስድስት ሚሊዮን ዩሮ ሰጥቶ ነበር። አሁን ተጨማሪ ሁለት መቶ ሚሊዮን ዩሮ እርዳታ ለመስራት ምክትል ፕሬዚደንት በጉባኤው ላይ አስታውቀዋል። እንዲያው ስለ ሶማሊያም ስለ ሌሎችም እንደዚሁ ተደጋጋሚ ነገር አለ። ስለ ሶማሊያ ግን ጉባኤ ሲደረግ ይህ የመጀመሪያው አይደለም፣ የመጨረሻውም አይመስልም። ለንደን እንኳን ሁለተኛው ነው። ከዛ በፊት የጅቡቲ ኮንፈረንስ ወይም የጅቡቲ ጉባኤ የሚባል ነበረ። ናይሮቢ ውስጥ በተከታታይ ጉባኤዎች ነበሩ። ቀጠር ውስጥም እንዲሁ ጉባኤ ነበረ። እስካሁን ግን ሶማሊያን እንደምናቃት ከእርስ በርስ ጦርነት ከአሸባሪ ጥቃት እና ከውጭ ጦር ጣልቃ ገብነት አልወጣችም አሁንም ተባበሩት መንግስታት ድርጅት እንደሚለው ከ6 ሚሊዮን በላይ ነው ህዝብ ለረሃብ ተጋልጦባታል እንዲህ አይነት ጉባኤዎች በሶማሊያ ውስጥ ሰላም ለማስፈንና የህዝቡን ደህንነት ለማስጠበቅ ይጠቅማል ተብሎ ይታሰባል እንግዲህ ይሄኛውን ከየትኛው አቅጣጫ እንደምትመለከተው ነው የሚሆነው። ምክንያቱም አብዛኞቹ የሶማሌ ማህበረሰብንና የሲቪክ ድርጅቶችን አነጋግሬያቸው ነበር። ብዙዎቹ ይሄንን ጉባኤ በጥርጣሬ ነው የሚያዩት። በምንም መንገድ ይሄ የሶማሊያን ችግር ሊፈታ የሚችል ለሶማሊያም ህዝብ ጠቀሜታ ሊሰጥ የሚችል ጉባኤ አይደለም ብለው ነው የሚሉት። እንደምታውቀው አልሻባብ እስቲል ጥንካሬ አለው። ሁለተኛ ደግሞ የፌዴራል መንግስቱ ቢዋቀርም የፌዴራል ግዛቶች መሪዎች ወደፊት ሊቋቋም ስለሚችለው የሶማሊያ ጦር ስምምነት ላይ በቀላሉ መድረስ የሚችሉ አይደሉም እና ይሄ ጉባኤ በእርግጥ ለሶማሌ ደህንነት ሳይሆን የምዕራቡን ዓለም በተለይ በዚህ በህንዱ ቀያኖስ የሚያልፈውን የንግድ መርከቦች ታስታውስ ነው ከሰባት ቢሊየን ዶላር በላይ ወጪ አስወጥቷቸዋል እና ያን ፓይሬሲ ወይም የመርከብ ጠለፋውን ለማቋቋም ለራሳቸው ደህንነት ብለው የሚያደርጉት እንጂ ለሶማሌ ደህንነት ብለው አይደለም የሚል ከፍተኛ ተቃውሞ አለ